መዝናኛ ደራሲ መባሉን ባይፈልግም ሁለት መጽሐፍት ለአንባቢያን አቅርቧል። የአንድ መጽሐፍ አርታኢም ነበረ። ከጋዜጠኝነት ስራው ጎን ለጎን ለሕትመት ካበቃቸው ከነዚህ መጽሐፍት አንዱ ብዙ የተማረበትና የረካበት ነው የዛሬው እንግዳችን ነው። በቅድሚያ ራሱን ያስተዋውቀናል። ተረድ የተዛዙ ነው የምባለው፣ በሙያዬ ጋዜጠኛ ነኝ። ወደ ጽሁፍም ዓለም እየገባሁ ነው በተለይ ላይ በባዮግራፊ ጸሀፊ መቴ ነው የምታወቀው ማለት ይቻላል በአመዛኙ ምክንያቱም የጋዜጠኛ ጳውሎስ ኞኞን የወት ታሪክ የደጃዝማች ክንፎ ኪዳኔን የወት ታሪክ እንዲሁም የሌሎችንም አሁን በማዘጋጀት ላይ ነኝ እነዚህ ሁለቱን ግን አዘጋጅቼ ለንባብ አብቅቻለሁ ደራሲና ጋዜጠኛ ብንል ይሄዳል አይ ደራሲ ማለቱ ይከብደኛል ግን ጋዜጠኛ ማለቱ ተገቢ ይመስለኛል ይ ደረጃ ያደገው ጋዜጠኛና ደራሲ ጳውሎስ ኞኞ ሰፈር አዲስ አበባ ጦር ኃይሎች አካባቢ ነው በልጅነቱ ዝነኛ የነበረውን ጳውሎስን በቅርብም ባይሆን በአይን ያውቀው ነበረ። እኔ ልጅ ሆኜ እሱ የገዘፈ ሰው ነው። እንደው እኛ ሰፈራችን አካባቢ ኳስ ስንጫወት እንዲህ መቶ ያየን ነበር። እንደው ጳውሎስ ቤቱም አንበሳ አለ ይባል ነበረ። እንግዲህ ከእኛ በፊት አስወግዶታለን። ነገሩ አንበሳ፣ አንበሳውን ለማየት አጥሩን ላይ የተንጠልጥለን እንዲህ ስናስቸግረ ሁሉ ነበር። የልጅነት ትዝታዎች ብዙ ናቸው። ቡሄ እንጨፍር ነበር። ቤቱ ይሰጠናል። በቃ የሚሰጠውን አግባብ ያበረታታናል ኳስ እንጫወትም እንዲህ በርቱ አይነት ነገር ይለናል። በዛ ዘመን እኔ ጳውሎስ ምን ስራ እንደሚሰራ አላውቅም፣ ግን ታላቅ ጋዜጠኛ ነው ሲሉ የሰፈር ትልልቅ ሰዎች ያወራሉ። ያንን ያንን ነው ማውቀው እንጂ እሱን ይብን የመጨበጥ የምድሉ አልገጠመኝም። የጳውሎስ ኞኞን የህይወት ታሪክ ለመጽሐፍ የበቃውም በማስ ሚዲያ ማሰልጠኛ ተቋም ተማሪ ሳለ በጳውሎስ ታሪክ ላይ ያተኮረ የመመረቂያ ጽሑፍ ከሰራ በኋላ መሆኑን ይናገራል። ታሪኩን ወደ መጽሐፍ ያሳደገው ከአስር ዓመት በኋላ ነበረ። እርሱ እንደሚለው ያኔ በአዲስ ዘመን ጋዜጣ መስራቱ ስራውን አቃንቶለታል። ጋዜጠኝነት ውስጥ ስገባ የጳውሎስን ስራዎች የማየት እድሉ በጣም ቀላል ነው የሆነልኝ። ምክንያቱም እኔ እንግዲህ ጳውሎስ በአመዛኙ የኢትዮጵያ ድምፅና አዲስ ዘመን ጋዜጣ ላይ ነው የሠራው። በዛ ነው የሚታወቀው በአመዛኙና፣ አዲስ ዘመን ላይ እኔ ተቀጠርኩኝና ያንን እድል ሳገኝ መረጃዎችን በቀላሉ ማግኘት እድሉ ገጠመኝ ለጳውሎስ ማንነት ጽሁፎቹን መጽሐፎቹን ኢቨን እንደው ማህደሩንም የማግኘት እድሉ ገደመኝ። ዛ ስለተፈቀደልኝ በቃ በቀላሉ የእሱን መጽሐፍ መጻፍ እንደምችል አመንኩኝ። ግን ጥቂት ሶስት አራት አመት ፈጅቶብኛል። እንግዲህ ግን ውስጤ የነበረው ከአስር አመት በፊት ነው ማለት ይቻላል። ስለ እሱ ብዙ ነገሮችን አጥንተሃል፣ ታሪኮቹን ፈትሻሃል እና ለአንተ ጳውሎስ ኞኞ ምን አይነት ጋዜጠኛ ነበረ? መጽሐፌ ላይ በጣም በርካታ ሰዎችን ነው በእማኝነት የጠቀሱት። እዛ ላይ እንግዲህ የታወቁ ጋዜጠኛ ማዕረጉ በዛብህ አንዱ እማኝ አድርጌ ያቀረብኳቸው ሰው ናቸው። የእሳቸው ሀሳብ ነው የምጋራው። ጳውሎስ ማለት ጋዜጠኛ ብቻ ሳይሆን ሕዝባዊ አገልጋይ ነው ብለው ነው ያሰፋዎች። ያንን ነው የምጋራው። ጋዜጠኛ ብቻ አይደለም። ምክንያቱ ምንድነው? ጳውሎስ በተለይ በማህበራዊ ጉዳይ ላይ እና በተለይ በሰብአዊ ጉዳይ ላይ በጣም ተሳታፊ ነበር። አገራዊ ጉዳይ ላይ በዚህ በፖለቲካውም ሆነ በማህበራዊ ጉዳይ በተለይ በአስራ ዘጠኝ የስልሳ ስድስት ውስጥ የነበረው ድርቅ እንግዲህ ማንም የሚያስታውሰው ነው። የጳውሎስ ከፍተኛ አስተዋጽኦ ነበረው። ከወሎ ፈልሰው ወደ አዲስ አበባ የመጡ ሰዎችን ለመታደግ አንድ ፋሲካ ላይ ራሱ ህዝቡን አሰባስብ አስተባብሮ የፋሲካ ያስፈሰገ ሰው ነው። በብሩ ነው ህዝቡን ሲያነቃ የነበረው እና ጳውሎስ በአጠቃላይ ጋዜጠኛም ብቻ ሳይሆን የታሪክ ተመራማሪ ነው። ፍቅሩ ለኢትዮጵያ ሕዝብ እና ለኢትዮጵያ ለሀገር ፍቅር ቆርቋሪነትና ስሜት ከፍተኛ ነው። ያ ስሜቱ ያገዝፈዋል። እንግዲህ ጋዜጠኝነቱ ብቻ ወይም ደግሞ ቀልደኝነቱ ብቻ ነው እንግዲህ በብዙዎች ሰዎች የሚታወቅ ፣ ግን ጳውሎስ ቀልደኛ አይደለም። በጣም ቁም ነገረኛ ነው። ቀልደኝነት የመጣው እንግዲህ አዲስ ዘመን ላይ አንድ ጥያቄ አለች የምትል አምድ ነበረችው በእሱ ነው የሚታወቀው እና ሕዝቡ ትንሽ ይመር ነገር የወድን ነበር እና ትንሽ ጥያቄ ጫራ አድርጎ እሱ በቀልድ የሚመልሳት ነገር አለች። እሷን እንግዲህ ህብረተሰቡ ውስጥ አስገባ ና ጳውሎስ ቀልደኛ ነው ብለዋል ጳውሎስ ጋዜጠኛ ብቻ ሳይሆን እንግዲህ የታሪክ ተመራማሪ ነው አጤ ምኒልክን ታሪክ የኢትዮጵያ ና የጣሊያን ጦርነት ታሪክ የአጤ ቴዎድሮስን ታሪክ እነዚህን ሁሉ የዳበሩ በጣም የገዘፉ ታሪክ የጻፈ ሰው ጳውሎስ እንደሚታወቀውም የአራተኛ ክፍል ተማሪ ነበረ ግን ያ በዛ እውቀት ደረጃ ራሱን በንባብ አሳድጎ ትልልቅ በዩኒቨርሲቲ ደረጃ ተማርን የሚሉትን ሰዎች ያነቃ ያስተማረ ሰው ነው በበሩ ስለዚህ ማንበብ በማንበብ መለወጥ እንደሚቻል በማንበብ ማደግ እንደሚቻል በማንበብ ኮንፊደንስ ማግኘት እንደሚቻል በከሱ ህይወትና ስራዎቹ መማር ይቻላል ብዬ ባጭሩ ልገልጽ ይችላል። ጳውሎስ ይበልጥ ሰው የሚያውቀው በቀልደኝነቱ ነው። ያ ሳይሆን ግን ቁም ነገረኝነቱ ያመዝናል ነው ያልከው። በህዝብ ልብ ውስጥ የቀሩት ግን ብዙ ጊዜ አንድ ጥያቄ ያለችኝ በተባለው አምዱ ወይንም ገጹ ላይ ለሚቀርቡ ጥያቄዎች የሚሰጣቸው መልሶች ነበሩና ምናልባት እኛ ብዙ ያላየናቸውን ነገሮች አይተ ይሆን። እንደው ከዛ ውስጥ ይበልጥ የሚመስጥህ ነገር ምን አለ? የምታስታውሰን ብዙ ናቸው እንግዲህ አንድ አጫጭር ናቸው። ጥያቄዎቹም አጫጭር ናቸው፣ መልሶቹም አጫጭር ናቸው። አንድ ጥያቄ ለምሳሌ አለባበሱ ነጭ በነጭ ከላይ እስከታች የሚነጭ ማን ነው የሚል ጥያቄ አንዱ ጠይቆ፣ ከትራፊክ ፖሊሶች ጋር ልታጣሉኝ ነው ብለው መልሷል። ነገር ላቀነገለች እንዲህ አይነት በያሽ ኖር እንደ ዞር አድርጎ የመተቸት ነገር አለ። የውስጥ የህዝቡን ልብ እንዲሻንቀል ያደርግ ና ደረጀ ከሀያ አምስት ዓመት በፊት ከዚህ ዓለም በሞት በተለየው በጳውሎስ ኞኞ የህይወት ታሪክ ብቻ ሳይገደብ ወደፊት የሌሎች ታዋቂ ኢትዮጵያውያንን ታሪክ ለአንባቢያን የማቅረብ እቅድ አለው። የአንዳንዶቹንም መጽሐፍ ጀምሯል። ወደ ኋላ ላይ ይነግረናል። በ1980 ዎቹ ደረጀ በኢትዮጵያ ራዲዮ የመዝናኛ ዝግጅቶች ልቦወለዶችንና ግጥሞችን በማቅረብ ይሳተፍ ነበረ። ይህ ተሳትፎም በጋዜጠኝነት ሙያ ለመሰማራት ረድቶኛል ይላል። በዋልታ ኢንፎርሜሽን ማዕከል በዘጋቢነት፣ በኋላም በስማ ጽድቅ ጋዜጣ፣ በዘመን መጽሔትና በአዲስ ዘመን ጋዜጣም ሰርቷል። በአጠቃላይ ለ15 ዓመታት በእነዚህ ጊዜያት ሙያውን በእውቀት ለማዳበር በቅቷል። ከማስ ሚዲያ ማሰልጠኛ ማዕከል በዲፕሎም በኋላም ከአዲስ አበባ ዩኒቨርሲቲ በጋዜጠኝነትና በኮሚኒኬሽን ትምህርት የባችለር ዲግሪ አግኝቷል። ከ15 ዓመት በኋላ ፊቱን ወደ ድርሰቶቹ አዞረ። ከጳውሎስ ኞኞ የሕይወት ታሪክ ቀጥሎ የግጥምና የልብ ወለድ ስብስቦቹን አሳተመ። የግጥምና የአጫጭር ልብ ወለዶች ስብስብ ውስጥ አጫጭር ግጥሞችም አሉ። ሁሌም አጫጭር ግጥሞች ነው የምጽፈው አጫጭር ብቻ አይደሉም ረዘም ያሉ ግጥሞች አሉ ግን ለዚህ መጽሐፍ ተገቢ ናቸው ብዬ ያመንኩቸውን ነው እዚህ ላይ ያሰፈርኳቸው ረዣዥም ግጥሞችም አሉ ረዣዥሞችንም አጠራጠር አድርጌ በሀሳባቸውን ጨምቄ በግጥም መልክ ያቀረብኳቸው አሉ ከእነዚህ መካከል በጣም አጭር ያየሁት አለ አፈር ነህና የሚለው አፈር ነህና ጊዜ እድሜን እንደተገነ ውልደት ህልፈትን እንደወገነ አያልፍ የለም፣ ሁሉም ያልፋል። ከአፈር ወጥቶ አፈር በልቶ አፈር ገብቶ ይሄ ነው ግጥሙ። ይሄ ግጥም ያው ዞሮ ዞሮ የተፈጠርነው ከአፈር ነው። እግዚአብሔር አምላክ ሲፈጥረን ከአፈር ነው፣ መልሶም አፈር ውስጥ ነው ውደቱን ለማሳየት ያህል። ሌሎችም እንዲሁ በጣም አጫጭር ግጥሞች አሉ። ከመካከላቸው እንደዚሁ የተስፋ መንገድ የሚል ርዕስ ያለውም ግጥም አለ። ልወጣው ባይቻለኝ ማጡን ልራመደው ባይቻለኝ ድጡን መስገም ገሜ መች ቀረና፣ የእንጀራ ገመዴ፣ የተስፋ ገመዴ፣ የተስፋ መንገዴ መች ታየና፣ ድልጣይ አለገና ይሁት ፈተና። መቼም ያው ያለ ነው በወጣትናት በልጅነት ከራስ ጋር እየሄደ ያለ ነገር ነው እስከ መጨረሻው እና አንድ ዘመን ላይ ያው ስራ እንትን ማጣት ነገር ነበረና ያንን መሰረት አድርጌ ነው የሰራት። ግን ከዛ በኋላ የታተረ የጣረ የጋረ አንድ ነገር ማግኘቱ አይቀርም። እድልም እምቢ ኖር፣ ያው መፍጨርጨር ካለ አንድ ነገር ላይ ይደርሳል ያሰበው ነገር ላይ ይደርሳል ይሳካለታል የሚለው ነገር ለማመላከት ነው። ሽን ያደርጋል በሺ ዘጠኝ መቶ ዘጠና ሁለት ሆሳዕና የሚል የተጻፈበት ምናልባት ሆሳዕና ይሆናል ይሄ ግጥም የተጻፈው። ጎጆ የሚል ግጥም አለ እዛ እያለሁ ነው የጻፍኳት። ያኔ በአስራ ዘጠኝ ዘጠና ሁለት ጋዜጠኝነት መጀመሪያ ነበረ ገና ሙያ ውስጥ መግባቴ ነበርና ሪፖርተር ሆኜ የሄድኩትኝ እዛው ሶሳና ነበርና እዛ ሆኜ የሆነ የባይ ተዋርነት ስሜት ይሰማኝ ነበረ። ምንድን ነው አዲስ ነው እንግዲህ፣ ለሀገሩም አዲስ ነኝ፣ ለሙያውም አዲስ ነኝ። እና በቃ የተከራየኋት ቤት ግን ትመቸኝ ነበር። በቃ ዞር ዞር ብዬ ስገባ በጣም ትንትለኝ ነበር። ያቺን አንዷን ምሽት በቃ ለምን አልኩና አነሳው። በደቂቃዎች የተጻፉ ነገሮች ናቸዋል። አንዳንዶቹ ይህም የዛ ቅጽበት ስሜት ነው።

ጋዜጠኝነት በእርግጥ በቃ ሁልጊዜ አእምሮ ስራ በስራ እንደተወጠረ ነው። ሁልጊዜ አሳይንመንት ይዞ የሚኖር ነው ጋዜጠኛ ማለት። ቀልብን ሰብሰብ አድርጎ ነው ደግሞ ወደ ስነ ጽሁፍ መሄድ የሚቻለው እና እኔ እንዲህ የስነ ጽሁፍ ላይ ስመጣ እረፍት ወስዳለሁ ወስ እንደው ካበገኘው አንድ ወርም አስራአምስት ቀንም፣ ከዛ በኋላ ከከተማ ወጣ ብዬ እንደው አንድ ቦታ ቁጭ ብዬ የመስራት ልምዶ አለኝ። በዛ በዛ ነው የምሰራው። አሁን ግን እጅ ላይ ያሉ ስራዎች ጋዜጠኝነት እና ስነ ጽሁፈን በተለይ ከዚህ ከባዮግራፊ ስራ ጋር በተገናኘ ጋዜጠኝነት ስራ ጊዜ የሚኖረኝ አልሆነም። ስለዛ ምን አደረግኩኝ? በራሴ ጊዜ ነው። አሁን ከአዲስ ዘመን መጽጋ ማርጊ ስራዎችን እየሰራ ያለቸው የተባባሪ ፕሮፌሰር ተሳይ ገሰሰን አርቲስት ናቸው። ቸው ታሪክ እያዘጋጀው ነው። ጋዜጠኛ ጸጋዬ ታደሰ ቀደም ብሎ ሮይተርስ ና ኢትዮጵያን ሄራል ሰላሳ አምስት አመት ጋዜጠኝነት ማያገለግሉ ናቸው። ትልቅ ሀገራዊ ታሪክ በሳቸው ጭንቅላት ውስጥ ያለ ነው። እሱን ነው እንግዲህ እየጻፍ ያለው። ሁለተኛ ሌላው የቀደሙ ጋዜጠኞችን ሲወት ስለ በህይወት ያሉት ትልልቅ አንጋፋ ጋዜጠኞችን እየሰራው የፕሮፌሰር ዮሐንስ ክንፍ ሚኒስትሮ ታሪክ እንደዙ ደረጀ የጀመራቸውና በቅድ የያዛቸው ከዳር እንዲደርሱለት በመመኘት በዚሁ የምለያችው፣ ሂሩት መለሰ ነኝ። ደህና ቆዩኝ።